አውሮፓና ጀርመን በቱርክ ዴሞክራሲያዊ መብቶች እንዲከበሩና በሀገሪቱ የሚካሄዱ ግጭቶችም እንዲቆሙ ለመንግስት ሰላማዊ ጥሪ ለማስተላለፍ ነበረ። ባለፈው ቅዳሜ ጠዋት በቱርክ ዋና ከተማ በአንካራ ሰላማዊ ሰልፍ እየተካሄደው የቱርክ መንግስት ተቃዋሚዎችና ከቱርክ ነፃ ለመውጣት የሚታገሉት የኩርዶች ደጋፊዎች የተካፈሉበት፣ ሰላም እንዲሰፍን እይጠይቅ የነበረው ይህ ሰላማዊ ሰልፍ ግን የሰላም ተጻራሪዎች ሰለባ ሆነ። ሰልፈኞች መፈክሮቻቸውን አንግበው እየዘመሩና እየጨፈሩ የሰላም መልእክታቸውን እያስተጋቡ በመሄድ ላይ ሳሉ በድንገት ከባድ ፍንዳታ ደረሰ። አንዴ ብቻ አልነበረም። ተደገመ። ከሰልፈኞቹ መሀል የተደባለቁ ሁለት አጥፍቶ ጠፊዎች ባፈነዷቸው ቦምቦች የ97 ሰዎች ህይወት ሲጠፋ፣ 190ውን ደግሞ አቆሰለ። አደጋው ሁለቱ አጥፍቶ ጠፊዎች በታጠቋቸው እያንዳንዳቸው አምስት ኪሎግራም በሚመዝኑ ሁለት ቦምቦች መድረሱን መንግስት አስታውቋል። ኩርዳውያንና ተቃዋሚዎች ለቅዳሜው ጥቃት ተጠያቂው የቱርክ ፕሬዝዳንት የጤብ ረቼፕ ኤርዶሃን መንግስት ነው ሲሉ ወዲያውኑ ነበረ የከሰሱት። ኩርዶችን የሚደግፈው የህዝባዊ ዴሞክራሲያዊ ፓርቲ ሊቀመንበር መንግስት ሁሉንም ነገር በሚቆጣጠርበት በሀገሪቱ ዋና ከተማ ይህ አይነቱ ጥቃት እንዴት በጠራራ ፀሐይ ሊፈጸም ይችላል ሲሉ በመጠየቅ ነበረ ተቃውሟቸውን ያሰሙት። ሊቀመንበሩ ሴልሃቲን ዲሚትሪስ በምህፃሩ ኤኬፒ የፍትህና የልማት ፓርቲ የሚባለውን የፕሬዚዳንት ኤርዶሃን ፓርቲንም ነፍሰ ገዳይ ብለውታል። ኩሽ ውችሰ ደብለትን ሀቤሪ ወፍ ዝር ስትል እንኳን የማያመልጠው መንግስት በርዕሰ ከተማይቱን ብርት የደረሰውን እልቂት መከላከል ሊሳነው አይገባም ነበር። ኤኬፒ ከአሁን ወዲያ ሀቁን ሸፋፍኖ ሊያልፍ አይችልም። ነፍሰ ገዳዮች ናችሁ፣ በእጃችሁም ደም አለ። ዲሚትሪስ የቅዳሜው ጥቃት መልእክት አንድ ነውም ብለዋል። መልእክቱ አንድ ነው። ይኸውም በመሀል አንካራ በጠራራ ፀሐይ ልንገድላችሁ፣ ልንሰነጣጥቃችሁ እንችላለን ነው። ይህ በእኛ ላይ የተፈጸመ ጥቃት ብቻ አይደለም። በዚህም ለሁሉም ማሳየት የፈለጉት መንገዳችንን የሚያደናቅፈውን መግደል እንችላለን፣ እናም ምንም አደባባይ የሚወጣ ነገር አይኖርም የሚለውን መልእክት ነው። ተቃዋሚዎች ይህም ቢሉም፣ መንግስት ግን ራሱን እስላማዊ መንግስት ብሎ የሚጠራው በምህፃሩ አይኤስ የሚባለውን ቡድን በጥቃቱ እንደሚጠረጥር አሳውቋል። ከአይኤስ ሌላ በቱርክ የታገደው በአጽሮቱ ፒኬኬ የሚባለው የኩርድ ሰራተኞች ፓርቲና ቱርክና የአውሮፓ ህብረት በአሸባሪነት የፈረጁት ግራው የአብዮታዊ ህዝቦች ፓርቲም እንዲሁ ተጨማሪ ተጠርጣሪዎች መሆናቸውን የቱርክ ጠቅላይ ሚኒስትር አህሜት ዳውቶግሉ ትናንት ተናግረዋል። የቱርክ መንግስት ለጥቃቱ አሸባሪዎችን ወይንም አሸባሪ የሚላቸውን ተጠያቂ ቢያደርግም ኃላፊነቱን ወደ መንግስት የገፋው ያመዝናል። ባለፈው እሁድ ጥቃቱን በመቃወም አደባባይ የወጡት በሺዎች የሚቆጠሩ ቱርኮች ወንጀለኛው መንግስት የእጁን ያገኛል ሲሉ ዝተዋል። ጥቃቱ ያሳደረባቸውን ስሜት ለመግለጽ አደባባይ ከወጡት ሰልፈኞች አንዱ ኦንደር ኢስለር ነው። ኦንደር ይህን ሁሉ ችግር ያስከተለው የራስን ጥቅም ማሳደድ ነው ይላል። የጥቃቱን ፈጻሚዎች ሁሉም ያውቃቸዋል። ገዥው ፓርቲ ለራሱ ጥቅም ብሎ በፕሬዝደንታዊ ቤተ መንግስት በስልጣን ላይ ለመቆየት ሲል ቱርክን ወደ እርስ በርስ ጦርነት ጎትቶ አስገብቷታል። ል ማገዛ የዶች ቨለ የአማርኛው ክፍል የብራስልስ ዘጋቢ ገበያው ንጉሴ ለቅዳሜው ጥቃት ተጠያቂነቱ ወደ መንግስት ያመዘነበት ምክንያት አለ ይላል። ቱርክ በተለይ በኩርዶ አማጽያን ላይ ጥቃት በማካሄድ ላይ ነች ጦርነት ላይ ናቸው ያሉት ስለዚህ ብዙ ሰዎችም ታስረዋል የሰልፉም አላማ ይሄ የእርስ በርስ ጦርነት ቆሞ ወደ ሰላም እና ወደ ዲሞክራሲያዊ ሁኔታ መምጣት የሚቻልበትን መንገድ ጥያቄ ለማቅረብ ነበር ከግራዎቹም ከኩርዶቹም የመጡት ስለዚህ ከነበረው የፖለቲካ ትኩሳት አንጻር በተደረገው ሰልፍ ደግሞ የዚህ አይነት ድርጊት ሲፈጸም በእርግጥም የቱርክ መንግስት ይህንን በማድረግ ተቃዋሚዎችን ለማዳከም ብሎም የህዝቡን ብሔራዊ ስሜት በመቀስቀስ ምናልባት በዚህ ምርጫ በጣም የሚፈልገው ነገር ምንድን ነው? በስልጣን ላይ ያለው የኤርዶጋን ፓርቲ አብላጫ ሆኖ በራሱ መንግስት መመስረት ይፈልጋል። ስለዚህ ያን ይሳካለት ለማድረግም ሊሆን ይችላል የሚል ግምት አለ። በቱርክ ታሪክ ተወዳዳሪ ያልተገኘለት የተባለው የቅዳሜው የአጥፍቶ ጠፊዎች ጥቃት በሀገሪቱ የሰላም ተስፋን አደብዝዟል። ከአስራ ስምንት ቀናት በኋላ ይካሄዳል ተብሎ ከሚጠበቀው ምክር ቤታዊ ምርጫ በፊት የደረሰው ይህ አደጋ ሀገሪቱን ወደ ፖለቲካዊ አለመረጋጋት እንዳያመራትም አስክቷል። እንደገና ገበያው አሁን ያለው ሁኔታ የፖለቲካውን ክፍፍል በጣም የቱርኩን ፖለቲካ ላለመረጋጋት በጣም ቀዳዳዎቹ እና ሁኔታዎች የተስፋፉ ስለሆነ ምርጫው እራሱ ይደረግ ይሆናል ወይ? ቢደረግስ ነጻና ፍትሃዊ ይሆናል ወይ? ስለዚህ የቱርክ መጻኢ ዕድል ምን ይሆናል የሚለው ጥያቄ ጎልቶ እየወጣ ነው። በመልክዓ ምድራዊ አቀማመጧ አውሮጳን ከእስያና ከመካከለኛው ምስራቅ የምታገናኘው ቱርክ ልዩ ቦታ የሚሰጣት ሀገር ናት። ቱርክ ከስምንት ሀገራት ማለትም በስተ ደቡብ ከሶሪያና ከኢራቅ፣ በስተ ምስራቅ ከኢራንና ከአዘርባጃን፣ በስተ ሰሜን ምስራቅ ከጆርጂያ፣ በስተ ሰሜን ምዕራብ ከቡልጋሪያ፣ በስተ ምዕራብ ከግሪክ፣ በስተ ሰሜን ከጥቁር ባህር ጋር ትዋሰናለች። ከአውሮፓ ጋር ባላት ትስስር የሰሜን አትላንቲክ የጋራ መከላከያ ቃል ኪዳን ድርጅት በምህጻሩ ኔቶ አባል በመሆኗ በተለይም በመካከለኛው ምስራቅ የምዕራባውያንን ጉዳይ ለመፈጸም በቀጥታም ይሁን በአጋርነት ብዙ አስተዋጽኦ የምታደርግና ልታደርግም የምትችል ሀገር ናት ይላል ገበያው። ቱርክ የአውሮፓ ህብረት አባል ለመሆን ብትመኝም እስካሁን አልተሳካላትም። ሆኖም ከህብረቱ ጋር የተለየ ግንኙነት ያላት ሀገር ናት። ራሱን እስላማዊ መንግስት ብሎ የሚጠራውንና ሌሎችንም አሸባሪ ቡድኖች ለመከላከል እንዲሁም ወደ አውሮጳ የሚጎርፈውን ስደተኛ ለመግታት ቱርክ አሁን የአውሮጳ ህብረት ከመቼውም በበለጠ ትብብሯን የሚሻ ሀገር ሆናለች። የአንግላ መርከልም ሆነ የአውሮፓ መንግስታት ከቱርክ ጋር ለመነጋገር መፈለጋቸው በዛ በኩል ያለው ችግር በቀጥታ ወደ አውሮፓ የሚተላለፈው በቱርክ በኩል በመሆኑ በአሁኑ ወቅት ይህንን ለመግታት ቱርክ ያላትን ሚና በመረዳትና ይህንን ሚናዋን በሚገባ እንድትጠቀም ለማድረግ ነው እንግዲህ የሚሆነው። እዚያ አካባቢ ያለውን ጦርነት መልክ ለማስያዝም ለማቀነባበርም የስደተኞችንም ጉዳይ መፍትሄ ለመሻት ከቱርክ የበለጠ እዛ አካባቢ ካለው ችግር አንጻር የቀረበ የለምና፣ ስለዚህ ቱርክ በዚህ ጉዳይ ላይ ልትጫወት የሚገባትን ሚና እንድትጫወት ለማግባባትም ወይም ሁኔታዎችን የተሻሉ የተሳኩ እንዲሆኑ ለማድረግ አንግላ ሜርከል መሄዳቸው ሌሎችም የአውሮፓ ኃላፊዎች መሄዳቸው የማይቀር ነው። ስለዚህ እሳቸውም መተው ነበር ራሳቸው ፕሬዚዳንት ኤርዶጋን ይህ እንግዲህ የችግሩን ከፍተኛ ደረጃ ላይ መድረስ ነው የሚያሳየው። በአጠቃላይ መፍትሄ ለመፈለግ የሚደረግ ሩጫ ነው። ፕሬዚዳንት ኤርዶሃን ባለፈው ሳምንት ብራስልስ ብቅ ባሉበት ወቅት በእነዚህ ጉዳዮች ላይ ተመክሯል። ህብረቱ በተለይ ከቱርክ ጋር ሊተገበር ይገባል ያለውን የድርጊት መርሃ ግብር አቅርቦላቸው ነበረ። መርሃ ግብሩም በሶስት ጉዳዮች ላይ ያተኮረ ነው። አንደኛ ቱርክ ደንበሯ ላይ በተለይ ከአውሮፓ ህብረት ከግሪክ ጋር በተለይ የጋራ ወታደሮችን በማሰማራት በፍሮንቴክስ አመራር ስር ደንበሯ ላይ ጥብቅ ቁጥጥር እንድታደርግና ህዝቡ ሊፈልስ የሚችለውን ስደተኛ እንድትገታ የሚጠይቅ ነው። ሁለተኛ ቱርክ በተቻለ መጠን በተለይ በሰው አዘዋዋሪዎች ላይ እርምጃ እንድትወስድ የሚጠይቅ ነው። በሶስተኛ ደረጃ ደግሞ ቱርክ እዛ አካባቢ ወደ ስድስት ካምፖች ለመክፈት በአውሮፓ ህብረት የገንዘብ እርዳታ ስድስት የስደተኛ ካምፖችን በመክፈት ምናልባት ከዚህ ከገቡትም ውስጥ በአውሮፓ ህብረት ዘንድ ተቀባይነት ያላገኙትን ስደተኞች መልሰው ወደ መጡበት ወደ ቱርክ በመመለስ እዛ አካባቢ ለማቆየት የሚያስችል ካምፕ ለመመስረት ሁሉ ጥያቄ ቀርቧል። ይህ ካምፕ ምናልባትም አጠቃላይ እስከ ሁለት ሚሊዮን የሚደርሱ ስደተኞችን የሚያስተናግር ሊሆን ይችላል። ይህ ጥያቄ ቀርቦ ለመጀመሪያ ጊዜ ፕሬዝደንት ኤርዶጋን በሀሳብ ደረጃ እንደተቀበሉት ነው የተገለጸው። ኤርዶሃንም በበኩላቸው ለእነዚህ ጉዳዮች ማስፈጸሚያ የሚውል ከፍተኛ ገንዘብ፣ በሶሪያ ስደተኞች ሊሰፍሩ የሚችሉበት ነጻ ቀጣና እንዲፈጠር፣ ሶሪያ ላይ የበረራ ማዕቀብ እንዲጣል፣ ለዜጎቻቸውም የአውሮፓ ህብረት የቪዛ ህግ እንዲላላ ጠይቀዋል። ኤርዶሃንና የአውሮፓ ህብረት መሪዎች በእነዚህ ጉዳዮች ላይ ለመወያየት ተስማምተው ተለያይተዋል። በጎርጎሮሳዊ 2014 ዓ ም በተካሄደ ቆጠራ መሰረት 77,695,904 ሕዝብ ያላት ቱርክ መልክዓ ምድራዊ አቀማመጧ የቸራት ስልታዊ ጠቀሜታ ተፈላጊ አድርጓታል። በዚህ ሰበብ ቱርክን በእጅጉ የሚፈልጉት ምዕራባውያን ፖለቲካው አስተማማኝ ካልሆነው ከዚህች ሀገር መንግስት ጋር አብሮ የመስራት አጣብቂኝ ውስጥ ገብተዋል። እንደ ገበያው ቱርክ የምታስፈልግ ጓደኛ ግን ደግሞ ለመተማመንም አስቸጋሪ የሆነበት ሁኔታ ያለ ነው የሚመስለው። በምዕራብ በኩል በምንም አይነት ቢሆን ቱርክን የመሰለ ትልቅ ሀገር ከእንዲህ አይነት አቀማመጥ ያለች ሀገር እሷን ትቶ ሌላ የፖለቲካ መፍትሄ ማምጣት እና የወታደራዊ መፍትሄ ማምጣት የሚያስቸግር ቢሆንም፣ በሌላ መልኩ ግን የቱርክ ፖለቲካ በተለይም በስልጣን ላይ ያሉት ሚኒስትር ኤርዶጋንና ፓርቲያቸው አምባገነናዊም፣ ተቃዋሚዎቻቸውንም የማያሳትፉ በመሆኑ አጣቂ ውስጥ ነው የሚከታቸው። ምዕራባውያንን ስለ ዴሞክራሲ፣ ስለ ሲቪል ሶሳይቲ፣ ስለ ፕሬስ እያወሩ በሌላ መልኩ ይህንን ሁሉ የሚቃወሙና የሚደፈጡትን ኤርዶጋን አብረው አብሮ መስራቱ አስፈላጊ ቢሆንም እነዚህን ነገሮች ደግሞ ማድረግ ተገቢ አይደለም የሚል የራሱን ተቃውሞ ስላለ የማይቀርቡት የማይርቁት ጓደኛ የመሆን ጉዳይ ነው ያለው። ሆኖም ግን አሁን ባለው ሁኔታ ቱርክ አጣራፊ በሆነው የስደተኞች ጉዳይ እነዚህን ነገሮች አብረው ለመስራት በሂደቱም ደግሞ በአይስል ጦርነት በተቻለ መጠን አግባብቶ ከምዕራባውያን ጎንድን ለማቆም የሚደረገው ጥረት የሚቀጥል ነው የሚሆነው። ቱርክ የምትገኝበት የፖለቲካ ውጥንቅጥና ሰሞኑን ከአውሮፓ ሕብረት ጋር ያካሄደችው ውይይት ላይ ያተኮረው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል። ሳምንት በሌላ ቅንብር እንጠብቃቸዋለን። ደህና ቆዩን።